ወደ 75000 የሚጠጉ የቀድሞ የትግራይ ተዋጊዎችን ትጥቅ በማስፈታት ወደ ህብረተሰቡ መልሶ የማዋሃድና የማቋቋም ስራ ነገ እንደሚጀምር የኢትዮጵያ ብሔራዊ ተሃድሶ ኮሚሽን ዛሬ ላይ አስታውቋል። ኮሚሽነር ተመስገን ጥላሁን ዛሬ በሰጡት መግለጫ በመቀለ ወደሚገኝ የማሰልጠኛ ማዕከል የሚገቡ 320 የቀድሞ ተዋጊዎችን ትጥቅ የማስፈታት ሂደት ዛሬ እንደተጀመረ ገልጸዋል። የቀድሞ ተዋጊዎችን በአራት ወር ለማቋቋም በሚያስችል በጀት ከሀገር ውስጥና ከዓለም አቀፍ ለጋሾች መገኘቱን ኃላፊው እንዲሁ አክለው ተናግረዋል። ስለ ጉዳዩ ከትግራይ ክልል ጊዜያዊ አስተዳደርና ከጸጥታው ዘርፍ አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ገብረ ሚካኤል ገብረ መድን የጉዳዩን ዝርዝር ይነግረናል። ኢትዮጵያ መንግስትና በህወሀት መካከል ጥቅምት 23 ቀን 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ላይ የተደረገውን ተኩስ የማቆም የሰላም ስምምነት ተከትለው የቀድሞ ተዋጊዎችን ትጥቅ በማስፈታት ወደ ህብረተሰቡ መልሶ የማዋሃድና የማቋቋም መርሃ ግብር ከሁለት ዓመት መዘግየት በኋላ ነገ እንደሚጀመር የኢትዮጵያ ብሔራዊ ተሃድሶ ኮሚሽን አስታውቀዋል። ኮሚሽነር ተመስገን ጥላሁን ዛሬ ህዳር 11 ቀን 2017 ዓ ም በሰጡት መግለጫ ለዚህ ሥራ ሲባል በክልሉ የቀድሞ ተዋጊዎችን ተቀብሎ ለማሰልጠን የሚያስችሉ በመቐለ፣ በዕዳጋ ሓሙስ እና በአድዋ ከተሞች ሦስት ማዕከላት መከፈታቸውን ተናግረዋል። ሂደቱም የቀድሞ ተዋጊዎችን ካሉበት የጦር እዝ በማላቀቅ ወደ ማዕከላት ማሰባሰብ፣ ማሰልጠን፣ ወደ ህብረተሰቡ መቀላቀልና መልሶ ማቋቋምን እንደሚያካትት ኮሚሽነሩ ገልጸው ይህንንም ነገ ህዳር 12 ቀን 2017 ዓ ም በመቀለ በሚገኘው የማሰልጠኛ ማዕከል እንደሚጀመር ጠቁመዋል። ይኸው እርምጃ የፕሮግራሙ የመጀመሪያው ምዕራፍ መሆኑንም ኮሚሽነሩ አክለዋል። ይህንን ምን ተገብረው በአራት ምዕራፍ ነው። ምዕራፍ አንድ ሰባ አምስት ሺህ በዚህ ሳምንት የምንጀምረው ማለት ነው። ሰባ አምስት ሺህ የቀድሞ ተዋጊዎችን ከትግራይ ክልል በአብዛኛው የአካል ጉዳት ያስተናገዱ ሴቶች፣ በእድሜ የገፉ እንዲሁም ደግሞ ሙሉ ጤና ያላቸው የቀድሞ ተዋጊዎች ላይ በማተኮር ትግበራ እንጀምራለን። ስለዚህ በቀጣይ አራት ወራት ሰባ አምስት ሺህ የቀድሞ ተዋጊዎችን በትግራይ ክልል የዲሞብላይዜሽን ስራ እንጨርሳለን ብለን አቅደናል። የቀድሞ ተዋጊዎችን በአራት ወራት ለማቋቋም ከኢትዮጵያ መንግሥት አንድ ቢሊዮን ብር ከዓለም አቀፍ ለጋሾች ደግሞ 60 ሚሊዮን ዶላር በጀት መገኘቱን ኮሚሽነሩ ተናግረዋል። በመቀለ ወዳለው የማሰልጠኛ ማዕከል የሚገቡትን የቀድሞ ተዋጊዎች ትጥቅ የማስፈታት ሥራ መጀመሩንም ኮሚሽነሩ ገልጸዋል። ዛሬ ከሰዓት ጀምሮ እስከ ነገ ሙሉ ቀን ድረስ በመከላከያ ሚኒስቴር ተወካዮች የሚመራ የትጥቅ ርክክብ የመጀመሪያዎቹ 320 ወደ ካምፕ የሚገቡ የቀድሞ ተዋጊዎችን ትጥቅ የማስረከት የማረጋገጥ ስራ ይሰራል። ይሄ ስራ የሚሰራው በመከላከያና በክልሉ የጸጥታ ኃይሎች ሲሆን የአፍሪካ ሕብረት ሞኒተሪንግ ሚሽን ትግራይ እንዳለ ታውቃላችሁ። እነሱ ይታዘባሉ። የእኛ ብሔራዊ ተሃድሶ ኮሚሽንም ታዛቢ ሆኖ ይቆማል ማለት ነው። ይህ ወሳኝ የሆነው የዲስ አርማመንት ስራ በቀጣይ ሁለት ቀናት ካለቀ በኋላ የቀድሞ ተዋጊዎች ወደ መጀመሪያው የዲሞቢላይዜሽን መካከል ከሐሙስ ከሰዓት ጀምሮ እና ሙሉ ቀን አርብ መቀበል እንጀምራለን ማለት ነው። በመጀመሪያው ዙር የትግበራ ምርሃ ግብሩ ውስጥ ከሚካተቱት ሰባ አምስት ሺህ የቀድሞ ተዋጊዎች መካከል የታጠቁት ሁሉ ትጥቃቸውን እንዲፈቱ ይደረጋል ያሉት የተቋሙ ምክትል ኮሚሽነር ብርጋዴር ጀነራል ደርቤ መኩሪያው በበኩላቸው ይኸው ሂደት ከግምት ማስገባት ያለበት ጉዳይ እንዳለም ተናግረዋል። የትግራይን ክልል የሰላምና ጸጥታ ጉዳይ፣ የስምምነቱን አፈጻጸም፣ የፖለቲካ ኮምፕሌክሲቲውን መሰረት ያደረገ እሱን ግምት ያስገባ ነው የሚደረገው። ዲዲአሩን ስታንዳርዱን ጠብቆ እንዲሄድ ማድረግ አለብን። የትግራይን የጸጥታ ሁኔታ ደግሞ በመተባበር በመግባባት በኃላፊነት ስሜት መጠበቅ አለብን። ስምምነቱ ጎን ለጎን መፈጸም አለበት። ስለዚህ ይህን ግምት ባስገባ መንገድ ነው ዲዲአሩ የሚካሄደው እንጂ በአንድ ጊዜ ትጥቅ በሙሉ አራግፈው በአንድ ጊዜ ሰው ኃይልን አስገብተ የምታደርገው አይደለም። የኮሚሽኑ የሥራ መርሃ ግብር ከፕሪቶሪያው ስምምነት ትግበራ ጋር ጎን ለጎን እንደሚከናወንም ተገልጿል። የፕሪቶሪያው ስምምነት በተሟላ ሁኔታ ሳይተገበር ተዋጊዎችን ትጥቅ ማስፈታትና ወደ ኅብረተሰቡ መቀላቀል በሥራችሁ ላይ ተጽዕኖ አይፈጥርም ወይ በሚል ከአሜሪካ ድምፅ ለተነሳው ጥያቄ የተቋሙ ሌላኛው ምክትል ኮሚሽነር ተስፋ ዓለም ይህ ደጎ ምላሽ ሰጥተዋል። ከፕሪቶሪያው ስምምነት ተፈናቃዮች ወደ ቀያቸው ያልተመለሱ አሉ ይህ ጥያቄ እዚህ ብቻ ሳይሆን በሁሉም ያካሄድናቸው መድረኮች በፀጥታ ኃይሎች አመራሮች፣ በራሳቸው በቀድሞ ተዋጊዎች ከዘላንበሳ መጥተው አካል የጎደሉ ከህሞራ መጥተው አካል የጎደሉ ጥያቄዎች ተነስተዋል። እነዚህ ጥያቄዎች ለሚመለከታቸው አካል ኮሚሽኑ አቅርበዋል። ለስራችን እንቅፋት እንዳይሆኑ ጎን ለጎን የዲዲአር ትግበራ ስናካሄድ ሌሎች የፕሪቶሪያ ስምምነቶችም በስምምነቱ መሰረት በኢፌዴሪ ህገ መንግስት መሰረት በትግራይ ህገ መንግስት መሰረት ሁሉንም ፕሪቶሪያ ስምምነት ያሉ አንድ በአንድ ተግባራዊ እንዲደረጉ ኮሚሽኑ ለሚመራው ቦርድና ለሌሎች የሚመለከታቸው የፌዴራል አካላት ሪፖርት ተደርጓል። በነገው ዕለት በመቀለ ከተማ የሚጀመረው የቀድሞ ተዋጊዎችን ተቀብሎ የማሰልጠን ሥራ በሚቀጥለው ሳምንት በዕዳገ ሐሙስ እንደሚቀጥል ኮሚሽነር ተመስገን ጥላሁን ገልጸዋል። ከስልጠናው በኋላ የቀድሞ ተዋጊዎችን ወደ ህብረተሰቡ የመቀላቀል ሥራ ይከናወናል ያሉት ኮሚሽነሩ ቀጥሎም የመልሶ ማቋቋም ሥራ እንደሚከናወን ጠቁመዋል ተቋሙ በሁለት ዓመታት ጊዜ ውስጥ በስድስት ክልሎች የሚገኙ ወደ ሦስት መቶ ሰባ ሁለት ሺህ የሚጠጉ የቀድሞ ተዋጊዎችን በአራት ዙር ወደ ኅብረተሰቡ መልሶ የመቀላቀል ዕቅድ እንዳለው ገልጸዋል ከእነዚህ ውስጥ ወደ ሁለት መቶ ሰባ አምስት ሺህ የሚጠጉት በትግራይ ክልል እንደሚገኙም ታውቀዋል። ሁሉንም ተዋጊዎች ትጥቅ አስፈትቶ ወደ ኅብረተሰቡ በመቀላቀል ለማቋቋም 761 ሚሊዮን ዶላር በጀት ያስፈልገናል ብለዋል ኮሚሽነር ተመስገን። ይህ ደግሞ በመንግሥት አቅም ለመሸፈን ስለማይቻል ልዩ ልዩ አካላት የሚሳተፉበት የገቢ ማሰባሰቢያ ፕሮግራሞችን እናካሂዳለን በማለትም ገልጸዋል። በትግራይ ክልል ይጀምራል ስለተባለው የተሃድሶው ኮሚሽኑ ሥራ ከትግራይ ክልል ጊዜያዊ አስተዳደር የጸጥታ ዘርፍ አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ